የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላቸው የዛሬ ረቡዕ ምሽት የአሜሪካ ድምፅ ዝግጅታችን አሁን ይጀምራል። ¶¶ የአቶ ክርስቲያንና የአቶ ዮሐንስ የእስር ቤት አያያዝ እንደሚያሳስባቸው ቤተሰቦቻቸውና ጠበቃቸው መግለጻቸውንና የቅሊንጦ ቀጠሮ ማረፊያ ማዕከል ኃላፊን ምላሽ ያካተተ ዘገባ በአብይ ርዕስ ይዘናል። ዩኒቨርሲቲዎች ውጤታማ ካልሆኑ ሆኑ ህልውናቸው ሊቀጥል አይችልም መባሉን የተመለከተ ዘገባም አለ። እነዚህና ሌሎች አገር ውስጥና ዓለም አቀፍ ዘገባዎችንም በምሽቱ አካተን ወደ እናንተ መጥተናል። ረቡዕ ታህሳስ 16 2017 ዓ ም ጤና ይስጥልን ተመልካቾቻችንና አድማጮቻችን እንደምናምሽታችኋል። ዛሬ ፈረንጆቹ ገና በዓል በዓለም አቀፍ ደረጃ እየተከበረ ይገኛል። በዓሉን ለምታከብሩት በቅድሚያ እንኳን አደረሳችሁ እንላለን። የምሽቱ ዝግጅቶች እያስተናገድኳቸው አብሬያቸው የማመሻው አስማማየ ነው ነኝ ከስቲዲዮ ስርጭቱን በመቆጣጠር ንጉሴ ታምሬ አብሮናለ። የዓለም ዜናዎችን ደግሞ እንግዶ ወልዴው በኋላ ላይ ወደ እናንተ የሚያደርስ ነው የሚሆነው። የምሽቱ ዋና አዘጋጅ ደረጀ ደስታ ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኒስ ዶት ኮም እንዲሁም በፌስቡክ አት ቪዮ አማሪክ ላይ በቀጥታ እየተከታተላችሁን እስከ ምሽቱ አራት ሰዓት ድረስ ከእኛ ጋር አብራችሁ እንድታመሹ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። እንግዲህ ይጠብቃቸዋል እንደምናመሻያችሁ፣ የሶማሊያው ፕሬዚደንት ለጉብኝት አስመራ ገብተዋል። በሞዛምቢክ ተቃውሞው ቀጥሎ ተጨማሪ 21 ሰዎች ሞቱ። ሩሲያ በዛሬው ገና ዕለት የዩክሬንን የኃይል መሠረተ ልማቶች መታች። እንዲሁም አንድ የአዘርባይጃን አየር መንገድ አውሮፕላን ተከስክሶ 37 ሰዎች ሞቱ፤ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ዛሬ አስመራ ገብተዋል። በኢትዮጵያና በሶማሊያ መካከል አንካራ ላይ ስምምነት ከተፈጸመ ወዲህ የሶማሊያው ፕሬዝደንት በቀጠናው ጉብኝት ሲያደርጉ የመጀመሪያው ነው። ሐሰን ሼክ ሞሐመድ አስመራ ሲደርሱ በኤርትራው ፕሬዝደንት ኢሳያስ አፈወርቂ አቀባበል ተደርጎላቸዋል። ሁለቱ መሪዎች በሁለቱ ሀገራት መካከል ያለውን ግንኙነት በሚያሳድጉበትና በዓለም አቀፍና ቀጠናዊ ጉዳዮች ላይ እንደሚወያዩ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ማህበራዊ ሚዲያ ላይ ባሰፈሩት መልእክት አስታውቀዋል። የፕሬዚደንት ሐሰን ጉብኝት የመጣው ሶማሊያና ኢትዮጵያ በመካከላቸው ያለውን ውጥረት ለማርገብ ከሁለት ሳምንታት በፊት አንካራ ላይ ስምምነት መፈራረማቸውን ተከትሎ ነው። ሁለቱ ሀገራት አንዱ የሌላውን ሉዓላዊነት እንዲሁም የግዛት አንድነት እንደሚያከብር በፈጸሙት ስምምነት ላይ አስታውቀዋል። ሁለቱ ወገኖች በተጨማሪም ኢትዮጵያ ለንግድ ጠቀሜታ የባህር አቅርቦት እንዲኖራት ወደፊት ውይይት እንደሚያደርጉ ተስማምተዋል። አስመራ ባለፈው ጥቅምት የግብፅና የሶማሊያን መሪዎች ለሶስትዮሽ ውይይት ጋብዛ አስተናግዳለች። በውይይቱ የሶስቱ አገራት መሪዎች የሶማሊያን ተቋማት ለማጠናከር ለማጠናከርና ከውስጥና ከውጭ ገጥሟታል ያሉትን ተግዳሮቶች ለመጋፈጥ ተስማምተዋል። በተጨማሪም የሶማሊያ ፌዴራል ሰራዊት ሽብርን እንዲጋፈጥና የሀገሪቱን ሉዓላዊ ግዛት እንዲከላከል ለማስቻል ተስማምተዋል። የሶማሊያው ፕሬዚደንት ከሁለት ዓመታት በፊት ከተመረጡ ወዲህ አስመራን ሲጎበኙ ለስምንተኛ ጊዜ ነው። ኤርትራ በርካታ የሶማሊያ ጦር አባላትን በማሰልጠን ላይ ስትሆን የተወሰኑት ስልጠናውን አጠናቀው ተመልሰዋል። ሶማሊያ ግብጽ በአፍሪካ ህብረት ልዑክ ውስጥ ተሳትፎ ለማድረግ መወሰኗን በመልካም እንደምትቀበል አስታውቃለች። በሞዛምቢክ ተቃውሞ ቀጥሎ ተጨማሪ 21 ሰዎች ሞተዋል። በሞዛምቢክ የህገ መንግስቱ ምክር ቤት ባለፈው መስከረም መጨረሻ ላይ የተደረገውን ምርጫ ገዢው ፓርቲ እንዳሸነፈ ማወጁን ተከትሎ ባለፉት 24 ሰዓታት ውስጥ ብቻ በተደረገ ተቃውሞ ሁለት ፖሊሶችን ጨምሮ ቢያንስ 21 ሰዎች መገደላቸው ታውቋል። አጨቃጫቂውን ምርጫ ውጤት ተከትሎ የአገሪቱ ህገ መንግስታዊ ምክር ቤት ገዢው ፍሬሊሞ ፓርቲ ማሸነፉን እንዳስታወቀ የተቃዋሚው መሪ ቬናሲዮ ሞንድላኔ ተቃውሞ እንዲደረግ ትናንት ጥሪ አድርገው ነበር። እንደ አውሮፓን አቆጣጠር 1975 ዓ ም ጀምሮ ባላለፉት 50 ዓመታት በስልጣን ላይ የቆየው የፍሬሊሞ ፓርቲ ባለፈው መስከረም መጀመሪያ ላይ በተደረገው ምርጫ አሸናፊ መሆኑ ከታወጀ ወዲህ በአገሪቱ ለሳምንታት በርካታ ህይወት የቀጠፈ ተቃውሞ ተደርገዋል። እስካሁን 150 ሰዎች ከምርጫው ጋር በተያያዘ ሁከት ህይወታቸው አልፈዋል። የገዢው ፓርቲ እጩ ዳንኤል ቻፖ አሸናፊ እንደሆኑ ቢነገርም በአብዛኛው ወጣቶች የሆኑት የተቃዋሚው ቬናሲዮ ሞንድላኔ ደጋፊዎች ወደ አደባባይ በመውጣት ተቃውሞ አድርገዋል። በውጤቱም ቻፖ 65 በመቶውን ድምጽ እንዳገኙ ሲነገር ሞንድላኔ ደግሞ 24 በመቶ እንዳገኙ ታውቋል። ባለፉት 24 ሰዓታት 236 የሚሆኑ ጥቃቶች ተፈጽመው ሁለት ፖሊሶችን ጨምሮ የ21 ሰዎች ህይወት ሲያልፍ 13 ሲቪሎችና 12 ፖሊሶች ደግሞ መጎዳታቸውን የአገሪቱ ፖሊስ አስታውቋል። በመዲናዋ ማፑቶ ሱቆች ሲዘረፉና ሲቃጠሉ የሚያሳዩ ምስሎች በማኅበራዊ ሚዲያ መድረኮች ላይ ታይተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። አንድ የአዘርባጃን አየር መንገድ አውሮፕላን ተከስክሶ 38 ሰዎች ሕይወታቸው አልፈዋል። 67 መንገደኞችን ይዞ ሲጓዝ የነበረ አንድ የአዘርባጃን አየር መንገድ አውሮፕላን ካዛኪስታን ውስጥ ተከስክሶ 38 ሰዎች ሲሞቱ 29 የሚሆኑት ተርፈዋል። አውሮፕላኑ ከአዘርባይጃን መዲና ባኩ ወደ ሩሲያ ግሮዝኒ ከተማ በማምራት ላይ እንደነበር ታውቋል። አውሮፕላኑ አቅጣጫውን በመቀየር በካዛኪስታኗ አክታ ከተማ በድንገት ለማረፍም በመሞከር ላይ ነበር። የአዘርባይጃኑ ፕሬዚዳንት ኢልሃም አሊየቭ የአደጋውን ምክንያት ከወዲሁ ለመናገር ባይቻልም በነበረው አስቸጋሪ የአየር ሁኔታ ምክንያት አውሮፕላኑ አቅጣጫውን ለመቀየር ተገዶ ነበር ብለዋል። የሩሲያው ሲቪል አቪዬሽን ባለሥልጣን በበኩሉ ቀድመው የወጡ መረጃዎች እንደሚያሳዩት አውሮፕላኑ ከወፎች ጋር በመጋጨቱ ችግሩ ሊፈጠር ችለዋል ብለዋል። በአውሮፕላኑ ውስጥ 42 የአዘርባጃን ዜጎች፣ 16 ሩሲያውያን፣ ስድስት ካዛክስታናውያን እና ሶስት ኪርጊስታናውያን እንደነበሩ ለማወቅ ተችሏል። ሩሲያ በዩክሬን የነዳጅና ሌሎችም የኃይል መሠረት ልማቶች ላይ ተከታታይ የሚሳይል ጥቃት መፈጸሟንና በርካቶች በዛሬው ገና ዕለት ካለ ኤሌክትሪክ ኃይል መቅረታቸውን የዩክሬን ባለሥልጣናት አስታውቀዋል። በጥቃቱ 78 የአየር እና የምድር ተወንጫፊ ሚሳይሎች እንዲሁም 106 ሻሂድ እና ሌሎች አይነት ድሮኖች ጥቅም ላይ መዋላቸው ታውቋል። በርካታ ዩክሬናውያን በገና ዕለት በምድር ውስጥ የባቡሩ ጣቢያዎች ለመጠለል ተገደዋል። በጥቃቱ ቢያንስ አንድ ሰው ሳይሞት እንዳልቀረ ተነግሯል። በተለይም በካርኪቭ ክልል በመቶ ሺህ የሚቆጠሩ ነዋሪዎች በቀዝቃዛው ወቅት ሙቀት ማግኘት እንዳልቻሉም ባለሥልጣናት አስታውቀዋል። በሌላ በኩል ሩሲያ ውስጥ አንድ ድሮን በአየር ላይ ተመትቶ ፍርስራሹ ሲወድቅ የአንዲት ሴት ሕይወት ሲያጠፋ፣ ሦስት ሰዎች ደግሞ ተጎድተዋል። ፑቲን ሆን ብለው በገና ዕለት ጥቃቱን ፈጽመዋል። ከዚህ በላይ ኢሰብአዊነት አለን ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በኤክስ ማኅበራዊ መድረክ ላይ መልእክታቸውን አስተላልፈዋል። ሩሲያ በመላው ዩክሬን ኃይል እንዲቋረጥ በማጥቃት ላይ ነች ሲሉ አክለዋል። አንድ ሚሳኤል የሞልዶቫን እና የሮማንያን የአየር ክልል አልፎ እንደመጣ የዩክሬኑ የውጭ ጉዳይ ሚኒስትር አንድሬል ሲቢሂ አስታውቀዋል። ሩሲያ በዩክሬን ላይ ጥቃት የጀመረችው ከሁለት ዓመታት በፊት በገና ዋዜማ መሆኑ ይታወሳል። በመጨረሻም የየመን አማጽያን ወደ ቴል አቪቭ እስራኤል ዛሬ ረቡ ሚሳኤል ማስወንጭፋቸውን አስታውቀዋል። ጥቃቱ የአደጋ ማስጠንቀቂያ ደውል እንዲደወል ሲያደርግ ጉዳት ግን አላደረሰም ተብሏል። የእስራኤል ሰራዊት በበኩሉ ሚሳኤሉ ድንበር ከማቋረጡ በፊት መመታቱን አስታውቋል። ሁቴዎች ሚሳኤል ሲያስወነጭፉ በሁለት ቀናት ውስጥ ለሁለተኛ ጊዜ መሆኑ ነው። በጋዛ ሰርጥ እስራኤል በምታካሄደው ጦርነት ከፍልስጤማውያን ጋር ያላቸውን አንድነት ለማሳየት እንደሆነ የሁቲ አማጽያን ያስታውቃሉ። በእስራኤል ላይ ሚሳኤል ከማስወንጨፍ በተጨማሪ ሁቴዎች በቀይ ባህርና በኤደን ባረ ሰላጤ በሚተላለፉ መርከቦች ላይ ጥቃት በመፈጸማቸው ቁልፍ የሆነው የንግድ መርከቦች መተላለፊያ ተስተጓጉሏል በእስራኤል ባለሥልጣናት በበኩላቸው በኢራን በሚደገፉ ሁቴዎች ላይ እርምጃ እንደሚወስዱ በመዛት ላይ ናቸው በሌላ በኩል የእስራኤል ሰራዊት ባደረገው ምርመራ ሰራዊቱ በጋዛ በመገኘቱ ምክንያት ባለፈው ነሐሴ ስድስት ታጋቾች መሞታቸውን ትናንት አስታውቋል። እንደ ምርመራ ውጤት ከሆነ ከሰራዊቱ መግባቱን ተከትሎ ሐማስ አንድ ትውልድ እስራኤል የሆነ አሜሪካዊን ጨምሮ ስድስት ታጋቾችን ለ330 ቀናት ከያዘ በኋላ ገድሏቸዋል። እስራኤል በጋዛ በምታካሄደው ጦርነት እስካሁን 45 ሺህ ሰዎች እንደተገደሉ የፍልስጤማውያኑ የጤና ሚኒስቴር ያስታውቃል። ክብራትና ክብራን በዚህ የምሽቱን ዜና አጠቃልላለው። ወደ አስማማዊ መልሳቸዋሉ አድማጆቻችንና ተመልካቾቻችን የተካተላቸው የምትገኙት የረቡዕ ምሽት የአሜሪካን ድምፅ ዝግጅታችን ነው። ቀደም ሲል ከዓለም የተሰባሰቡ ዜናዎች ወደ እናንተ ደረሱ። እንግዱን ለዜናዎቹ አመሰግናለሁ። በምሽቱ ያስተናግድኳቸው የሚገኘው አስማማ ነው ነኝ። በዌብ ና ማህበራዊ ድረገጽ ፕሮዲሰራችን አባየ ገበያውን በምሽቱ ከኛ ጋር አብራለች። እንዲሁም የስቱዲዮ ስርጭቱ የተቆጣጠረ የሚገኘው ንጉሱ ታምሬ ነው። የምሽቱ ዋና አዘጋጅ ደግሞ ደረጀ ደስታ ነው። ዝግጅቶቻችን ይቀጥላሉ። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በቅርቡ የቀዶ ሕክምና የተደረገላቸው የምክር ቤት አባል የሆኑት አቶ ዮሐንስ ቦያለውና አቶ ክርስቲያን ታደለ ወደ ሌላ እስር ቤት መዛወራቸውን ቤተሰቦቻቸውና ጠበቃቸው ገልጸዋል። ሁለቱ ታሳሪዎች ከፍተኛ ህመም እየተሰማቸው ነው ወደ ቅሊንጦ የተዛወሩት ያሉት አስተያየት ሰጪዎቹ፣ በተለይ አቶ ዮሐንስ የሚገኙበት ማቆያ ስፍራ ለጤንነታቸው የሚያሰጋቸው እንደሆነም ተናግረዋል። ይህ ሁኔታ እንዲቀየር ለፍርድ ቤት አቤቱታ ማቅረባቸውን ጠበቃቸው አቶ ሰለሞን ገዛኸኝ ለአሜሪካ ድምፅ ተናግረዋል። የቅሊንጦ ቀጠሮ ማረፊያ ማዕከል ዳይሬክተር ኮማንደር አለም ሰገድ ውንጀላውንም አስተባብለዋል። ኬኔዲ አባተ እንደሚከተሉ አዘጋጅቶታል። ከሁለት ሳምንት በፊት ሐሙስ ታኅሳስ ሶስት ቀን በአንጀት ህመም ምክንያት ቀዶ ሕክምና የተደረገላቸው የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ የአቶ ዮሐንስ ቧያሉ ደህንነት እንደሚያሳስባቸው ቤተሰቦቻቸው ለአሜሪካ ድምፅ ተናግረዋል። ሁለቱ እስረኞች ሐሙስ ዕለት የሆስፒታል ቀጠሮ ቢኖርባቸውም እንዳልተወሰዱ የገለጹት የቅርብ ቤተሰብ አባላት፣ በተጨማሪም ህመም ከተሰማቸውና ደም ከፈሰሳቸው ወዲያው እንዲያመጧቸው ሆስፒታሉ ማረሚያ ቤቱን በደብዳቤ ቢጠይቅም እነዚህ ሁኔታዎች እየተከሰ ባቸው ወደ ሆስፒታል እየተወሰዱ አይደለም ሲሉ አመልክተዋል። ስለ ጉዳዩ የጠየቅናቸው የቃሊቲ ማረሚያ ቤት ኃላፊ ኮማንደር አስቻለው መኮንን ታሳሪዎቹ ሐሙስ ለት ወደ ሆስፒታል ያልተወሰዱት በሌላ ስራ ተጠምደን ስለነበረ ነው ካሉን በኋላ በሌላ ቀጠሮ እንወስዳቸዋለን የሚል መልስ ሰጥተውናል። ለደህንነታቸው እንደሚሰጉ በመግለጽ ስማቸውን እንዳንጠቅስና ድምጻቸውም አየር ላይ እንዳይውል የጠየቁን የአቶ ዮሐንስና የአቶ ክርስቲያን ቤተሰቦች ሰኞ እለት ከነ ህመማቸው ከቃሊቲ ወደ ቅሊንጦ ማረሚያ ቤት ተዛውረዋል ብለዋል። ማረሚያ ቤት አቶ ዮሐንስ የገቡበት ዞን አምስት የተባለ ማቆያ ደግሞ በርካታ ጉድለቶች ያሉበት እንደሆነ ጠቅሰው፣ ይህም ለጤንነታቸው የሚያሰጋቸው እንደሆነ አመልክተዋል። ከጠበቆቻቸው አንዱ የሆኑት አቶ ሰለሞን ገዛኸኝ የእስር ቤት አያያዛቸውንና ተያያዥ ጉዳዮችን በሚመለከት ለፍርድ ቤት አቤቱታ ማቅረባቸውን ተናግረዋል። ዞን አምስት ከዚህ በፊት በእነ ዶክተር ቴዎሮስ ኃይለማርያም መዝገብ ቦታ ነው። የማይመች ቦታ ነው። ሽንት ቤቱ እንኳን የማይመጥን ቦታ ነው ብለው የተለያየ ምክንያት አቅርበው ተቀይረዋል ወደ ሌላ ዞን። አሁን አቶ ዮሐንስ ቦ ያለው ካለበት ሽመም አንፃር ነገደም እየፈሰኑ ሁለተኛው ኦፕራሲዮን ቁስል ከፍተኛ ቁስላለ መቀመጥ አይችልም ወገቡ እንደዚሁ ታሟል። ዞን አምስት ላይ መመደብ የለበትም ነበረ ዞን አምስት እሱ እንዲመደብ ተደርጓል። ስለዚህ ምንድነው ለፍርድ ቤቱ ያመለከትኩት አንደኛ አቶ ዮሐንስ ቦያለው እሱ እንዲቀየር፣ ሁለተኛ እንደገና ደግሞ ምግብ ሳምንቱ ሙሉ እንዲገባላቸው ሳምንቱ እንዲጠየቁ አቤቱታ አስገብተን ፍርድ ቤቱ አስቸኳይ ትእዛዝ ስጥልም ብለን አመልክተን ነበር። ሆኖም ግን ፍርድ ቤቱ ይሄን ሳይቀበል ይህ መጀመሪያ የቅሊንጦ ማረፊያ ቤት አስተያየት ስ ብሎ ቀጥሮታል። የቅሊንጦ ቀጠሮ ማረፊያ ማዕከል ዳይሬክተር ኮማንደር አለምሰገድ አስገዶም ማቆያውን በሚመለከት የቀረበውን ውንጀላ ያጣጣሉ ሲሆን በቀጣይ በቀጠሯቸው መሰረት ሆስፒታል እንደሚወሰዱም ገልጸዋል። አስቸጋሪ የሆነ ዞን ገባ የሚለውን አስቸጋሪ የሆነ ዞን አይደለም ሰዎች ነው እዛ ያሉበት ስለዚህ እንደ ማንኛውም ታሳሪ ወይም ተጠርጣሪ ያሉበት ቦታ ሰላማዊ የሆነ ማንም ሰው የሚታሰርበት ያለበት ግቢ ነው። ስለዚህ አስቸጋሪ የሚባል አይደለም። የሕክምና በተመለከተም ሕክምና እየተከታተሉ ነው ያሉት የመጡት አሁን ነው። ቀጠሮ ያላቸው በቀጠራቸው ለመውሰድ ከነሱ ጋር ተነጋግረን ያው መግባባት ላይ ደርሰን ያለን። ዝም ብለ አልባልታ ነው የሚናፈሰው። በአማራ ክልል ካለው የጸጥታ ቀውስ ጋር በተገናኘ ሀምሳ ሁለት ተከሳሾች በሚገኙበት የክስ መዝገብ ስር የሽብር ክስ የተመሰረተባቸው አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለ በቁጥጥር ስር ከዋሉ ከአንድ ዓመት ከመንፈቅ በላይ ሆኗቸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። እየተከታተላችሁ ያላችሁት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የሮብ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስን የተከታተላችሁት፣ ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔታችን የመጀመሪያው ቅንብር ዩኒቨርሲቲዎች ውጤታማ ካልሆኑ ሕልውናቸው ሊቀጥል አይችልም ስለመባሉ ይመለከታል። ዩኒቨርሲቲዎቹ ውጤታማ ስራ ካላከናወኑ ሕልውናቸው ላይቀጥል እንደሚችል የትምህርት ሚኒስትሩ ፕሮፌሰር ብራውን ነጋ ተናገሩም። በአገሪቱ ያሉት ዩኒቨርሲቲዎች ከሚኒስቴር መስሪያ ቤቱ ጋር ዛሬ የአፈጻጸም ኮንትራት የፈረሙ ሲሆን ስራዎቻቸውን በዚሁ ኮንትራት መሰረት እንደሚለካ ተገልጿል። ወደፊት ለዩኒቨርሲቲዎች የሚመደበው በጀት የስራ አፈጻጸማቸው መሠረት ያደረገ እንደሚሆን የገለጹት ሚኒስትሩ ከዛም አልፎ ዩኒቨርሲቲዎች ውጤታማ ካልሆኑ ወደ ቴክኒክ ባሰልጠኛነት የሚቀየሩበት ሁኔታ ይኖራልን ብለዋል። የዩኒቨርሲቲ አመራሮች በበኩላቸው እርምጃው ውጤትን ለመመዘን ስለሚያስችል ተቋማቱን ያነቃቃቸዋል በማለት ገልጸዋል። ገብረ ሚካኤል ገብረ መድን በዚህ ዙሪያ ላይ ተከታዩን አዘጋጅቷል። ዛሬ ታኅሳስ 16 2017 ዓ.ም በአዲስ አበባ በተዘጋጀ መድረክ የመንግሥት ዩኒቨርሲቲዎች ከትምህርት ሚኒስቴርና ከቦርድ አመራሮቻቸው ጋር ስራዎቻቸውን ለመለካት ያስችላል የተባለ የመጀመሪያ የአፈጻጸም ኮንትራት ተፈራርመዋል። በመድረኩ ላይ ንግግር ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኢትዮጵያ የትምህርት ጥራት ወድቋል የሚል ድምዳሜ ላይ በመደረሱ አጠቃላይ የትምህርት ዘርፍ ማሻሻያ እየተደረገ መሆኑን ጠቅሰዋል። በማሻሻያው መሠረትም የዩኒቨርሲቲ የትምህርት ጥራት ከፍተኛ ደረጃ ላይ እንዲደርስ ዩኒቨርሲቲዎች በሥነ ምግባር የታነጹና ተጠያቂነት የሰፈነባቸው ተቋማት እንዲሆኑ እንዲሁም ለሀገር ጠቃሚ የሆነ ምርምር እንዲያከናውኑ የሚሉ ሶስት መስፈርቶች መቀመጣቸውን አስታውቀዋል። የዛሬው እርምጃም የዚህ አጠቃላይ ማሻሻያ አንድ አካል መሆኑን ጠቅሰዋል። የአፈጻጸም ኮንትራቱ የተቋማቱ የሥራ ክንውን ውጤታማነት የሚለካበት መሳሪያ እንደሆነ ያስረዱት ፕሮፌሰር ብርሃኑ ከእንግዲህ በጀትም የሚመደብላቸው አፈጻጸማቸው እየታየ መሆኑን ተናግረዋል። የመጀመሪያው ከአሁን በኋላ ባጀት አሎኬሽን ዝም ብሎ ስንት አስተማሪ ያለው ስንት ተማሪ ያለው ሳይሆን በእነኚህ ነገሮች ወዴት እየሄደ ነው ይሄ ዩኒቨርሲቲ? ጥሩ ጥሩ ሪሰርቾች እየተሰሩ ነው ወይ? በዚህም የሀገርን እድገት እያገዘ ነው ወይ? ጥሩ ጥሩ ተማሪዎች እያፈራ ነው ወይ? ያ ሹቢ ፓርት ኦፍ ካልሌሽን ኢንተርምስ ኦፍ ባጀት አሎኬሽን እንደ እንደ ከዚህ በፊቱ ዝም ብሎ መጥቶ ሁሉም ኦል ዩኒቨርሲቲ ሳርዘሴ ሁሉም አንድ ናቸው፣ ለሁሉም ባጀት መሰጠት አለበት በተማሪ ልክ በአስተማሪ ልክ ናሙስት ብሎ ነገር በተስማማንባቸው ተስማምተን ኔጎሽት አድርገን በተፈራረናቸው ን ከዛም ውጪ ቅድም አልቋቸው ከኢንቴግሪቲ ጋር በተያያዙ በምናረጋቸው ነገሮች ባጀት ቀመር ላይ ባጀት ምን ያህል አንድ ዩኒቨርሲቲ ማግኘት አለበት የሚለው ላይ መግባት ያለበት ይሹ የአፈጻጸም ኮንትራቱ ዩኒቨርሲቲዎች ራስ ገዝ ተቋማት የሚሆኑበትንም እድል ይወስናል፣ ያሉት ሚኒስትሩ በተለይም አሰራሩ የተቋማቱ አመራሮች አቅምን እንደሚፈትሽ በአጽንኦት ገልጸዋል። አፈጻጸማቸው እየተለካ ዩኒቨርሲቲዎችን ውጤታማ ያደረጉ አመራሮች የሚያድጉበት፣ ተቋማቱን ውጤታማ ያላደረጉት ደግሞ ሌላ ስራ የሚፈልጉበት አሰራር እንደሚኖርም ተናግረዋል። ተማሪዎችን ወደ ዩኒቨርሲቲዎች በምደባ ማስገባት ይቀራል ያሉት ፕሮፌሰር ብርሃኑ ይልቁንም ተማሪዎቹ ራሳቸው መርጠው የሚገቡባቸው ውጤታማ ተቋማት መሆን ይጠበቅባቸዋል በማለት ገልጸዋል። በዚህ መሰሉ አካሄድ ይኸው የአፈጻጸም ኮንትራት አሰራር ህልውናቸውን ሊወስን እንደሚችልም አስጠንቅቀዋል። ዩኒቨርሲቲዎች አቅሞት እንድትሰጡት የምንፈልገው ዶንት ቴክ ኤግዚስቲንግ ዩኒቨርሲቲስ ፎር ግራንት እነኛ ዩኒቨርሲቲዎች አሉ ይቀጥላሉ ብላቸው አታስ ኢፍ ዘይ ዶንት ፐርፎርም ዘሪዝ ኖ ሪዝን የድሃ ታክስ ገንዘብ እነኛ ዩኒቨርሲቲዎች ላይ የተማሪ ኢንሮልመንት ብቻ ሳይሆን የዩኒቨርስቲዎቹ ቀጣይነት ራሱ ይዘነ ሊፔን ነው ዛሬ ያደረግነው ነገር የምናረገው ነገር ኢምፖርታንሱ። ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡ የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ፍቅሬ ደሳለኝ ከዚህ በፊት ዩኒቨርስቲዎች ዓመታዊ ዕቅድ አቅደው አፈጻጸማቸውን ለትምህርት ሚኒስቴር በሪፖርት መልክ ያቀርቡ እንደነበር ገልጸው ይህ ግን ውጤታማነትን በማሳየት ረገድ ክፍተት ነበረው ብለዋል። አሁን የተዘረጋው የአፈጻጸም ኮንትራት አሰራር ሌላው ዓለም እንደሚጠቀምበት የተናገሩት ፕሮፌሰር ፍቅሬ እርምጃው ውጤትን ያመጣል ይላሉ። በተመረጡ ተግባራት ላይ ምን አቅዳችኋል፣ በአመት ውስጥ ደግሞ በምን ያህል ደረጃ ለመፈጸም ነው ያቀዳችሁት የሚለውን የያዘ ሰነድ ነው። ይሄ ሰነድ እንግዲህ መጨረሻ አመቱ ውስጥ ሲጠናቀቅ በእያንዳንዱ ኢንዲኬተር አመላካች ውጤት አመላካች መሰረት እንገመገማለን ማለት ነው። ሚኒስትሩም ሲናገሩ ሳንተ ከሆነ ከተማሪ ከመስጠት አንስቶ አጠቃላይ ለምርምር ስራቸው ለሌሎች መሰረተ ልማትም ኢንፍራስትራክቸራቸውን እንዲያሳድጉ ግባት ሚስ የምንሰጠው በዚህ አፈጻጸም ላይ ተነስተ መነሻ አድርገን ነው የሚል ነው። ሶ የተቋማትን ቀጣይ ሰርቫይቫል ራሳቸውን ይዞ እንዲቀጥል እንዳንድ ተቋም እንዳይንኮታኮት ጠንክሮ እንዲሰራ የራሱ የሆነ አዎንታዊ ሚና አለው። የባህር ዳር ዩኒቨርሲቲ ፕሬዚደንት ዶክተር መንገሻ አየነም ይህ አካሄድ አዎንታዊ ተጽዕኖ እንደሚኖረው ተናግረዋል። ተቋማቶችን በተለይ ውጤታማ በማድረግ ረገድ፣ እንደገና የተቋማቶቹ አስፈላጊነትና ተጽዕኖም ከፍ በማድረግ ረገድ ትልቅ ሚና ሊኖረው የሚችል የኮንትራት አግርመንት ነው። ዛሬ እየተፈራረምን ያያችሁት ይሄ ነገር በዩኒቨርሲቲውና በሃየር ኤጁኬሽኑ ወይም በሚኒስትር መስሪያ ቤታችን በኩል ብቻ የሚቆም ሳይሆን ዩኒቨርሲቲዎች ደግሞ በውስጣቸው በተለያዩ ዘርፎች ላይ ምርምሩን ከሚመሩት ጋር፣ አካዴሚክን ከሚመሩት ጋር በአጠቃላይ ይህ አይነት ሰንሰለት ከላይ እስከ ታች የወረደ ነው። ይኸው የአፈጻጸም ኮንትራት አሰራር በኢትዮጵያ ባሉት ሁሉም 47 የመንግስት ዩኒቨርሲቲዎች ይተገበራል ተብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ሌላኛው የትንታኔ መጽሔት ቅንብራችን ደግሞ ወደ ዛምቢያ ይወስደናል። በዛምቢያ የሚዲያ ነጻነት ጥቃት እየደረሰበት እንደሆነ አዲስ የወጣ ጥናት አመለከተ። በጥናቱ ላይ አስተያየታችሁን በመስጠት ከተሳተፉት መካከል 60 በመቶ የሚሆኑት በጋዜጠኞችና ጸሐፊዎች ላይ በሚደርሱ ተደጋጋሚ ትንኮሳና ማስፈራራት ምክንያት ሚዲያዎች በነፃነት ስራቸውን እየሰሩ ነው ብለው እንደማያስቡ ተናግረዋል። በካቲሾርት የተዘጋጀው ዘገባ እንደሚከተለው ይቀርባል። የደቡብ አፍሪካ ሚዲያ ኢንስቲትዩት በምጻሩ ኤምይስኤ እንደ አውሮፓውያን አቆጣጠር ታኅሳስ 17 በዛምቢያ ዋና ከተማ ሉሳካ የጥናት ሪፖርቱን ይፋ አድርጓል። የኢንስቲትዩቱ ሊቀመንበር ሎሬን ሟንዛ የዛምቢያ ጋዜጠኞች ስራቸውን በሚሰሩበት ወቅት ቅድመ ምርመራና ጥቃት አሁንም ይደርስባቸዋል ብለዋል። ለዚህ ደግሞ ኃላፊዋም ሆነ ሪፖርቱ የቶማስ ዝጋምቦን ጉዳይ ማሳያ አድርገው ይጠቅሳሉ። የምርመራ ጋዜጠኛ የሆነው ቶማስ ዝጋምቦ የዛምቢያ ባለሥልጣናት የተመለከቱ ወሳኝ ናቸው ያላቸውን ታሪኮች በመጻፉ ባለፉት አስራ ሶስት ወራት ውስጥ ብቻ ሶስት ጊዜ ታስሯል። ዝጋምቦ በተከሰሰበት የስም ማጥፋትና የአመፅ ክስ ጥፋተኛ ከተባለም እስከ ሰባት ዓመት ስርዓት ይጠብቀዋል። ነገር ግን ዝጋምቦ ለአሜሪካ ድምፅ አሁንም መጽሐፉንና ዘገባ መስራቱን እንደማያውቁም ይናገራል። ስ ጀርናሊስት ትራይንግ ቱ ፋይንድ አንሰርስ ኦን ቢሃፍ ኦፍ ፓብሊክ በመሰረቱ ሶስቱም ክሶች ጋዜጠኛው ማህበረሰቡን በመወከል ምላሽ ለማግኘት የሚሞክርባቸው ናቸው። ነገር ግን መንግስት ለጥያቄው ምላሽ ከመስጠት ይልቅ ጋዜጠኝነትን እንደ ወንጀል በመቆጠር ፖሊስ ፍርድ ቤት አቅርቦኛል። ስለዚህ በሶስት የወንጀል ክሶች ፍርድ ቤት ቀርብ ያለው በሶስት የተለያዩ ዳኞች ፊት ቀርብ ያለው የቶማስ ዝጋምቦ የህግ ችግሮች የጀመሩት እንደ አውሮፓያን አቆጣጠር በህዳር 2023 ሲሆን አንድ የመንግሥት ተቋም ከፕሬዚዳንት ሀካይንዴ ሂችሌማ ቤት ተከራይቷል በሚል ወንጅሎ መጽሐፉን ተከትሎ በቁጥጥር ስር በዋለበት ወቅት ነው። በዚሁ ዓመት ነሐሴ ወር ላይም መንግሥት ያካሄደውን የማዳበሪያ ህገ ወጥ ግጅ በተመለከተም ከዓመት በፊት አዘጋጅቶት በነበረው ዘገባ ምክንያት ለእስር ተዳርጓል። በዚሁ ዓመት በጥቅምት ወር ደግሞ ወደ አገር ውስጥ ከሚገቡ ሸቀጦች ጋር በተያያዘ በጻፈው ጽሑፍም ለሶስተኛ ጊዜ ታስሯል። የቅርብ ጊዜ ስሩ የመጣውም ፕሬዝዳንት ችሌማ በተወካያቸው የመንግሥት ዋና ቃል አቀባይ ኮርኔሊየስ ሞይቶዋ በኩል የፕሬስ ነጻነትን ለማስከበር ቃል ከገቡበት ንግግራቸው ከሰዓታት በኋላ ነው። ናጁዋን ችሪዋ ፍሬ ፕሬስ ኢኒሽቲቭ የተሰኘ የዛምቢያ የሚዲያ ተሟጋጅ ቡድን መስራች ናቸው። ችሪዋ የደቡብ አፍሪካ ሚዲያ ኢንስቲትዩት የጥናት ግኝቶች ላይ እንደሚስማሙ ይናገራሉ። የፖለቲካ ፓርቲ መሪዎች አሁንም ሬዲዮ ጣቢያዎችን እየወረሩ ፕሮግራሞችን ለማወክና ጋዜጠኞችን ሲያስፈራሩ አይተናል። ጋዜጠኞች በፖሊስ ሲታሰሩም አይተናል። በጻፉት ነገር ብቻ ጋዜጠኞች በወንጀል ሲከሰሱም አይተናል። እናም አሁን ትልቁ ጭንቀታችን ወደ 2026 ምርጫ ስንቃረብ ምን ሊሆን ይችላል የሚለው ነው። ቺሪዋ በዛምቢያ ባለስልጣናት ጋዜጠኞችን በተመለከተ የሚያቀርቧቸው ክሶች በቅኝ ግዛት ዘመን በወጡ ሕጎች የሚመሩ መሆናቸውንም ተችተዋል። እነዚህም የስም ማጥፋት ወንጀል፣ አመፅና ሀገራዊ ጸጥታ ሕጎች መሆናቸውን የሚገልጹ ችሪዋ ይህም ጋዜጠኞች የመንግሥት ሥራዎችን እየመረመሩ የማጋለጥ ሚናቸውን እንዳይጫወቱ እንቅፋት ሆኖባቸዋል ብሏል። ሁኖም የደቡብ አፍሪካ ሚዲያ ኢንስቲትዩት ጥናቱን ይፋ ማድረጉን ተከትሎ የሀገሪቱ የማስታወቂያ ሚኒስቴር ባለሥልጣን የሆኑት ሙማንጋ ሞርደን ማይምቤ መንግሥት በመገናኛ ብዙሃን ነጻነት ላይ ምንም አይነት ጣልቃ ገብነት አልፈጸመም ሲሉ ተከራክረዋል። መንግሥት የመገናኛ ብዙሃን ምህዳሩን ክፍት ማድረጉ የሚናገሩት ማይምቤ ለዚህ የማሳየው ከሁለት መቶ በላይ የሬዲዮ አምሳ የቴሌቪዥን ጣቢያዎችና በርካታ የድረገጽ መድረኮች ፍቃድ መስጠቱን መከራከሪያ አድርገው ያነሳሉም ፕላትፎርም መድረኮች ጥቂት ሲሆኑ በእነዚህ መድረኮች ላይ ሀሳባቸውን የሚገልጹ ሰዎች ጥቂት ይሆናሉ። አንድ የቴሌቪዥን ጣቢያ ብቻ ሲኖረን እርሰው በቲቪ ላይ ለመታየት ፕሬዚደንት፣ ምክትል ፕሬዚደንት፣ ሚኒስትር ወይም ቢያንስ በኅብረተሰብ ውስጥ ስም ያለው ሰው መሆን ያስፈልገውታል። ሆኖም የጋዜጠኞች መብት ተሟጋጅ ኮሚቴው የአፍሪካ ፕሮግራም አስተባባሪ ሙቶኪ ሞሙ በቅርቡ በሰጡት መግለጫ በዛ ጋምቦ ላይ የቀጠለው ጥቃት መንግስት ጋዜጠኞችን ለመጠበቅ የገባውን ቃል ተግባራዊ እያደረገ አለመሆኑን የሚያሳይ ነው ብለዋል። በካትሾርት ሾርት ከዛምቢያ ሉሳ ካለጠናቀሩ ዘገባ አስማማየ ነው፣ ዋሽንግተን ዲሲ። አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የአሜሪካ ድምፅ የረቡዕ ምሽት ዝግጅታችን ነው። ከኛ ጋር አብራችሁ ስላላችሁ እናመሰግናለን። የአሜሪካ ድምፅ የአማርኛ አገልግሎት በየቀኑ ከሰኞ እስከ እሁድ በ22፣ 25 እና በ30 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ይደመጣል። ዝግጅቶቻችንም በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦ አማሪክ ላይ በትዊተር ሃሽታግ ቪኦ አማሪክ ላይ ታገኙታላችሁ። በኢንስታግራምና ዩቲብ ላይም የምታገኙ እነሚሆነው የምሽቱን የመጀመሪያ አጋማሽ ቅንብሮቻችን ቀደም ሲል ወደ እናንተ የደረሱትን ይመስላሉ። አሁን ቀጥታ የምናልፈው ወደ ሁለተኛው አጋማሽ የመጀመሪያው ቅንብር ይሆናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን በትግራይ የኤች አይ ቪ ኤድስ ስርጭትን ለመከላከል የተሰሩ ያሉ ስራዎችን እየተመለከተ ነው። በትግራይ የኤድስ ስርጭት መከላከልና መግታት በሚል ርዕስ ከሰሞኑ አንድ ዓለም አቀፍ ጉባኤ ተካሂዷል። በርቀት መገናኛ በተከናወነው ጉባኤ ላይ ከደቡብ ካሮላይና፣ መቀሌና አክሱም ዩኒቨርሲቲዎች የተወከሉ ተመራማሪዎችና ጥናታዊ ጽሑፎቻቸውን አቅርበዋል። በጥናታቸውም ትግራይ ክልል ውስጥ ጦርነት ከመቀስቀሱ አስቀድሞ የነበረው የበሽታው ስርጭት ከጦርነቱ በኋላ በእጅጉ ማሻቀቡን አመለክተዋል። የቪኦ የትግረኛ ክፍል ባልደረባ በትረስልጣን ያሰናደውን ዘገባ ሀብታሙ ስዩም እንደሚከተሉ ያቀርበዋል። ከሰሞኑ በተካሄደው የማስገንዘቢያ ጉባኤ ላይ ጥናታቸውን ያቀረቡት ተመራማሪዎች በትግራይ ክልል ከተቀሰቀሰው ጦርነት በፊት 1.5 በመቶ የነበረው አጠቃላይ የኤችአይቪ ኤድስ ስርጭት ወደ ሦስት በመቶ ማሻቀቡን ጠቁመዋል። የትግራይ ምርምር ተቋም ኃላፊ የሆኑት ዶክተር ሀየሎም ካሳይ በክልሉ ውስጥ የሚገኙ ወረዳዎች የመዘገቡትን የቫይረሱን ስርጭት ማሳያ ለጉባኤው ተሳታፊዎች እንደሚከተለው አስረድተዋል። በተለይ ሓደ ሓደ ዕሬን ዓበይት መስገእታት ቦታታት ነይረን በወረዳ ደረጃ ስንመለከተው የኤድስ ስርጭት እጅግ የከፋባቸው ስፍራዎች አሉ። ሶስት በመቶ ያልነው በአጠቃላይ ትግራይ ክልል ላይ ስላተኮርን እንጂ አንዳንድ ስፍራዎች የተለየ አስከፊና አስደንጋጭ ስርጭት ታይቶባቸዋል። ለምሳሌ በራያ ዘቡ ወረዳ 7 በመቶ፣ በክልታ ውላሎና ሐውዜን ወረዳዎች 6 በመቶ፣ በወራ ቸለና ወረዳ 5 ነጥብ 3 በመቶ በከተማ ደረጃ ደግሞ በመሆኒ ከተማ 12 ነጥብ 3 በመቶ ስርጭት ተመዝግቦባቸዋል። በጣም አስደንጋጭ ስርጭት ነው። ከ100 ሰዎች መካከል 12ቱ የኤዲስ ቫይረስ በደማቸው ተገኝቶባቸዋል እንደማለት ነው። ቁጥር መደንገዝ ቁጥር ማለት እዩ አሰርተ ክልተ ሰለስተ ዳርጋ ኤች አይቪ ኣለዎም ማለት እዩ። የትግራይ ምርምር ተቋም ኃላፊው ዶክተር ሃየሎም ካሳይ ከጦርነቱ በኋላ ኤች አይቪ ኤድስ ስርጭትን ሊያባብሱ የሚችሉ ምክንያቶች መኖራቸውን በመገንዘብ የመረጃ ማሰባሰብ ሂደት መጀመሩን ተናግረው በቅድመ ምርመራ ሂደት ወቅት በመቀለይ ሆስፒታል ከተመረመሩት ሀያ ሰዎች መካከል አምስቱ ኤች አይቪ ኤድስ እንደተገኘባቸው ያስታውሳሉ። ይህ ፍንጭ በአጠቃላይ በክልሉ አሳሳቢ ስርጭት ሊኖር መቻሉን ጠቋሚ እንደነበረም ይናገራሉ። ሰፊ ጥናት የማድረግ ውሳኔው የመጣው ይህንን ተከትሎ እንደሆነም ያስረዳሉ። ናይ መጀመሪያ ውናትና ድለ ዝነበረ አብ ትግራይ ኩሉ ሕብረተሰብስ ቴስት ክግበር ኣለዎ እዩ የእኛ ፍላጎት በትግራይ ውስጥ ያለ ሰው በሙሉ በዘመቻ መልክ የኤዲስ ቫይረስ ምርመራ እንዲያደርግ ማስቻል ነው። ከጤና ቢሮ ኃላፊ ዶክተር አማኑኤል ጋር በመሆን ከፌዴራል መንግስት ጋር ብዙ ውይይት አድርገናል። እንደ አጋጣሚ ሆኖ ግን በሀገር ደረጃ የተተገበረው አሰራር ታርጌት ቴስቲንግ የሚባለው ነው። ስጋት ያለባቸውን ስፍራዎች ነጥሎ ምርመራ ማድረግ እንደማለት ነው። እኛ ግን ይህን አሰራር ትግራይ ላይ መተግበር አይደለም የምንፈልገው። በክልሉ ውስጥ መድኃኒት አልነበረም፣ መመርመሪያም አልነበረም። ህሙማን መድኃኒት በወቅቱ መውሰድ አልቻሉም ነበር። በአካባቢው የታጠቀ ሰራዊት ስምሪት በብዛት ነበር። እንደዛ ሆኖ ስለቆየ ለየት ያለ አቀራረብ ያስፈልገናል ባዮች ነበር። ዶክተር ሀየሎም ከኢትዮጵያ ጤና ጥበቃ ሚኒስቴር እና ከኢትዮጵያ ህብረተሰብ ጤና ተቋም ጋር ተገናኝተው ለመነጋገር ቀጠሮ እንደተቆረጠም ተናግረዋል። በዓለም አቀፉ የማስገንዘቢያ ጉባኤ ወይም ሲምፖዚየም ላይ ጥናታዊ ጽሑፍ ካቀረቡት መካከል አንዷ በመቀሌ ዩኒቨርሲቲ መምህርት የሆኑት የዶክትሬት ዲግሪ እጩዋ ክብርቲ ማሪ ናቸው። እሳቸው በተለይ አተኩረው ካብራሯቸው ጉዳዮች መካከል አንዱ በባለትዳሮች ዘንድ የተመዘገበውን አስደንጋጭ የኤድስ ቫይረስ ስርጭትን ይዞታ ነው። ጥናቱ ካተኩረባቸው ባለትዳሮች መካከል ስምንት ነጥብ ሰባት በመቶ ኤች አይቪ ኤድስ እንደተገኘባቸው ያብራሩት ወይዘሮ ክብርቲ የጥናት ቡድናቸው ወደ ሴተኛ ዳሪነት ከገቡ ባለትዳር ሴቶች ጋር በነበረው ቆይታ የደረሰበትን ግኝት ሲያስረዱ አጋጣሚ ኣነ ዝነበርኩ እውን ሰብ ሓዳር ነረ ካብኡ ታይልና ና ሰብ ሓዳር ኮይነንስ እንደ አጋጣሚ ሆኖ እኔ በተመደብኩበት አካባቢ ከነበሩት ሴቶች መካከል ባለትዳሮችም ነበሩበት። እነዚህ ሴቶች ባለትዳርና ልጆች የወለዱም ነበሩ። እኛ ደግሞ ባል ካላችሁ፣ ልጅ ከወለዳችሁ እንዴት ሴተኛ አዳሪነት ውስጥ ተገኛችሁ? ባሎቻችሁስ ምን ይላሉ? ተፋታችኋል እንዴ? ብለን ላነሳንላቸው ጥያቄ አብዛኞቹ ሴቶች ባሎቻችን ይደግፉናል፣ ምግብ የለም፣ ስራ ሰርተን የሚገኝ ገቢም የለም ኑሮ ተወዷል። እንዲያውም ልጆቻችንን ይዘውልን የሚቆዩት እነሱ ናቸው ብለው የመለሱልን ሴቶች አሉ። በክልል ውስጥ ስላለው የኤች አይቪ ኤድስ ቀውስ የማስገንዘቢያ መረጃዎች የተጋሩበትን ዓለም አቀፍ ጉባኤ በበላይነት ያዘጋጁትና የመሩት የደቡብ ካሮላይናው ዩኒቨርሲቲ ተመራማሪና አስተማሪ ዶክተር ሙልጌታ ገብረ እግዚአብሔር ናቸው። እሳቸው በክልል ውስጥ የሚታየውን አሳሳቢ የጤና ቀውስ ለመመከት እሳቸውን የመሰሉ ምሁራን ያካበቱትን እውቀት ተሞክሮና ያላቸውን ትስስር በመጠቀም መፍትሄዎች ላይ መስራት የወደፊት እቅዳቸው መሆኑን አስረድተዋል። አቅምም ምጥራይ ስልጠናታት በአቅም ግንባታ ረገድ እየሄድነ ስልጠና በመስጠት ላይ እንገኛለን። በነገራችን ላይ ወደ ትግራይ በሚሄድበት ጊዜ ብቻዬን አይደለም የሚሄደው ከዩኒቨርሲቲያችን ማህበረሰብ አባላት መካከል አብረኝ የሚሰሩትን ምጭምር ይዤን የሚሄደው። ለምሳሌ በትንሣኤ በዓል ሰሞን የእኔ ዶክትሬት ተማሪና ባልደረባዬ ዶክተር ኮርቼ፣ እንዲሁም አንዳንድ ዝግጅቶች ካደረግንለት ዶክተር ኤሪክ ማይስነር ጋር አብረን የምንሄድበት ዕድል አለ። ዶክተር ኤሪክ ማይስነር ክንከደልን እንኸል ዕድል አለ። አሳሳቢውን የጤና ቀውስ በተመለከተ ሕብረተሰባዊ ንቃትን ለመፍጠር ኪነጥበብ ያለው ሚናም በማስገንዘቢያ ጉባኤው ላይ ተወስተዋል። ይህ የትግራይ ባህል ቡድን ተወካይ ገሬ መትሃቢተይ፣ የባህል ቡድኑ ሁኔታውን በመገንዘብ በተለያዩ ከተሞች የማነቃቂያ ዝግጅቶች መጀመሩን ይጠቅሳሉ። የጸረ ኤች አይቪ ኤድስ ዘመቻ ውጤታማ እንዲሆን ከተፈለገ ግን ይላሉ ገሬ መትሃቢተይ፣ ከየንቲ ሃደ አካል ኢና ንቱ ንትግራይ የኪነት ባለሙያዎች የዘመቻው አንድ አካል ነን። ሊያደራጀንና ሊያዘጋጀን የሚገባው ግን ቱሪዝም ቢሮ ነው። ባህልና ቱሪዝም ቢሮ አይመለከተኝም ብሎ ራሱን ማግለል አይኖርበትም። የእርሻ ቢሮ መረጃዎችን ለገበሬው ማዳረስ አለበት። ገበሬም ቢሆን ከኤድስ ስጋት ነፃ ሊሆን አይችልም። የእኔ መልእክት ሁሉም መተባበር አለበት የሚል ይሆናል። በኢትዮጵያ ደረጃ የኤች አይቪ ኤድስ ስርጭት ከአንድ በመቶ ያነሰ ወይንም ዜሮ ነጥብ ዘጠኝ በመቶ መሆኑን ተመራማሪዎች ተናግረዋል። በአፍሪካ ደረጃ የኤድስ ስርጭት ጎልቶ ከሚታይባቸው ሀገራት መካከል ደቡብ አፍሪካና ኬንያ፣ በዩናይትድ ስቴትስ ደግሞ ዋሽንግተን ዲሲ እና ኖርዝ ካሮላይና መሆናቸውም ተጠቁመዋል። በትግራይ ክልል ያለውን የኤችአይቪ ኤድስ ስርጭት በተመለከተ የቪኦኤ ትግረኛ ክፍል ባልደረባ በትረስልጣን የዘጋጀውን ዘገባ አብታሙ ስይም የሚያቀርበውን ነው። ቀደም ሲል ተከታታይ የተመለስ ነው። አሁን ደግሞ በአዲስ አበባ ያለውን የነዋሪዎች የታክሲ ዋጋ ጫናን እያሳደረባቸው መሆኑን የገለጹበት ዝግጅታችን ይቀጥላል። መንግሥት ከጥቅም 6 ቀን 2017 ዓ.ም ጀምሮ በአዲስ አበባ ተግባራዊ ያደረገው የትራንስፖርት ታሪፍ የታክሲ አገልግሎት ዋጋን ከገበያቸው ጋር የማይመጣጠን በማድረጉ በኑሯቸው ላይ ከፍተኛ ጫና እያሳደረባቸው መሆኑን የአሜሪካ ድምፅ ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናግረዋል። ነዋሪዎቹ ወይዘሪት ቤተልሔም ደነቀውና መምህር ቸርነት ዘውዴ የታክሲዎች እጥረት መኖሩንም ጠቅሰው ወጥነት የጎደለው የዋጋ ጭማሪ መታየቱንም ተናግረዋል። የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያበባል አዲስ በቅርቡ የተደረገው የታሪፍ ጭማሪ በተለይ ዝቅተኛ የማህበረሰብ ክፍሎችን ታሳቢ ያደረገና ወቅታዊውን የነዳጅ ችርቻር ዋጋ ያማከለ መሆኑን ተናግረዋል። ኃላፊው አክለው መንግሥት የትራንስፖርት ጥረትንም ለመግታት ባለፈው ዓመት አንድ መቶ የኤሌክትሪክ አውቶቡሶች ግዥ ፈጽሟል። በቅርቡም ከመንግሥት በተጨማሪ የግል ባለሀብቶችን በዘርፉ ይሳተፉበታልም ሲሉ ገልጸዋል። በዚህ ጉዳይ ላይ ደረጃ ደስታ ያዘጋጀው ዘገባ እንደሚከተለው ይቀርባል። በቅድሚያ ያገኘነው የአዲስ አበባ ነዋሪ የሆነችውን ወይዘሪት ቤተልሔም ደነቀውን ነው። ጤና ስጥል፣ እንዴት ነሽ? ደህና፣ እግዚአብሔር ይመስገን። ታክሲ ትጠቀሚያለሽ አይደል? እንዴ ምንም ጥርጥር የለውም ጥያቄ አስፈልገው ብዙ ጊዜ ከየት ወደየት ነው የምትይዙ? ከሴሚሲ መገናኛና ቦሌ ምን ያህል ነው የሚያስከፍሉሽ? ሰላሳ አምስት ብር ይሆናል አርባ ብር ይሆናል እንደዚህ በአምስት ብር መካከል ልዩነት ብዙ ጊዜ አያለሁ ማለት ልዩነቱ ቶሎ ቶሎ ነው የሚመጣው ወይስ ማለት ታሪፉ አንዳንዴ ከሳምንቱ ሙሉ ብትንቀሳቀስ ከሳምንት ሶስት ቀን ሰላሳ አምስት ብር እንደዚህ የመሆን የአምስት ብር የተቆራረጠ ነገር ያለው ግን አንድ አጠቃላይ አርባ አርባ ብር ነው የሚያስከፍሉት። ከየት እስከ የት ነው አርባ ብር የሚያስከፍሉት? ከሲምሲ ቦሌ። ሌላው ያነጋገርናቸው ነዋሪ በአዲስ አበባ አውቶብስ ተራ አካባቢ ነዋሪ መሆናቸውን የነገሩን መምህር ቸርነት ዘውዴ ናቸው። አውቶብስ ተራ ተብሎ ከሚጠራው አካባቢ እስከ አራት ኪሎ ድረስ የሚጓዘውን ታክሲ አዘውትረው እንደሚይዙ ነግረውናል። በሚያገኙት የታክሲ አገልግሎት ክፍያና አቅርቦት ደስተኛ አይደሉም። አገልግሎቱ አሁን ላይ ትንሽ ብዙም ምቹ አይደለም። ከዚህ በፊት አሪፍ ነበረ። ብዙ በተለይ አሁን አራት ኪሎ ለመሄድ ሰራ አይገኝም ማለት ሁላ ይቻላል። ለምን ታሪፎ መገናኛን ያው አራት ኪሎን አልፎ ስለሆነ የሚሄደው ብዙዎች መገናኛ ካልሆነ እና በጣም በብዙ ስቃይ ነው ወደ አራት ኪሎ ምንሄደው ወይም ቢቴቴ መገናኛውን ሂሳብ ከፍለን ነው ወደ አራት ኪሎ ላይ የምንወርደው ካልሆነ ሰዓት ማለት ወይዘሪት ቤተልሔም የታክሲ ዋጋ በየጊዜው እየጨመረ መጥቶ ሰሞኑንም እንደገና ከፍተኛ ጭማሪ ማሳየቱን ትናገራለች። ምር ከሲኤምሲ ቦሌ ሀያ አምስት ብር ነበር ኔ የምከፍለው ደርሰው መልስ ሀምሳ ብር ትራንስፖርት ነበረ። ከዛ ትንሽ እንደቆየ ሰላሳ ሰላሳ ብር ሆነና ና ስልሳ ብር ሆነ። ከዛ አሁን በቅርብ ደግሞ ምን እንደሆነ አይታወቅም ነዳጅ ጭማሪ ይሁን ምናምን እናውቀው ነገር የለም። አርባ አርባ ብር አደረጉት። መጀመሪያ ስጀምር መቼ ነበረ ጊዜ ጊዜው አመት ይሆናል። ሁለት ዓመት ከአንድ ዓመት በፊት ከአንድ ዓመት በፊት ቤተልሔም ይህ የታክሲ ጭማሪ እጅግ በናረው የኑሮ ውድነት ላይ ሌላ ተጨማሪ ጫና በመፍጠሩ ከባድ ሸክም እንደሆነባት ትገልጻለች። ማለት በጣም ከባድ ነው። ከእጅ ወዳፍ የሚባለው አይነት ኑሮ ነው የምትኖረው። ብርን ትቆጥረዋለ በትራንስፖርት መልሰ ታወጠዋለ። ብርን ትቆጥረዋለ ትሰራለ መልሰ በትራንስፖርት ታወጠዋለ። ያ ማለት አይደለም ለነገ ይሄንን ያክል ብር ሴብ አድርጌ እንደዚህ ቀዳሚ ንብረት ምናምን ልታስብ ይሄ መሰረታዊ የሆኑ ወጪዎችን የቤት ኪራይ፣ ምግብ፣ የትምህርት ቤት ክፍያ ሊሆን ይችላል። ራሴ መማር ከሆነም የራሴ የትምህርት ቤት ክፍያ አለ። እሱን ራሱ አጣበህ፣ አጨናንቀህ ምናምን ነው ሞላልተ ወሩን ተሻግረህ እንደገና ደግሞ ለቀጣይ ወር የምትጨነቀው እና ከእጅ ወደአፍ የሆነ ኑሮ እንድንኖር ያደርጋል። በጣም በጣም ከጥቂት አስርት አመታት በፊት እንደነበረው የታክሲ ክፍያ በሳንቲሞች የማይሞከር ስላልሆነ እጅግ አነሰ ቢባል አንድ መቶ ብር ያህል የደርሶ መልስ ክፍያ ይዞ መውጣት ይግድላል። በዚያ ላይ በኢትዮጵያ አንዳንድ አገልግሎቶችን እንደ ቴሌ ብር በመሳሰሉ የዲጂታል ክፍያ መጠቀም ቢቻልም የታክሲ አገልግሎትን ለመጠቀም አሁንም ጥሬ ገንዘብ ወይም ካሽ ይዞ መሄድ የሚጠበቅ መሆኑን ቤተልሔም ትናገራለች። አዎ፣ የተለመደም የታክሲ ክፍያ ካሽ ነው። ልምዳችንም በእጃችን ብር ይዘን ነው የምንሄደው። በእጃችን እጅ በእጅ ነው። ለምሳሌ አሁን ድንገት መንገድ ገንዘብ ረስተሽ ብትሄጂ ባይኖርሽ ምንድን ነው የምታደርጊው? አረሳም አረሳ ምክንያቱም ምን አለ መሰለህ ከቤት ወተህ ቤት ወተህ የሆነ ቦታ መሄድን ስታስብ የትራንስፖርት ግዴታ ትበጅታለህ። ግዴታ የትራንስፖርት ብር አለኝ ወይ ብለ ቦርሳንታ ያለ ለምን በአምስት ብርና በአስር ብር አይደለም የምትሄደው። አርባ ብር እንኳን ቢኖርህ መመለሻ አርባ ብር በትንሹ መቶ ብር ያስፈልጋል ደርሰ ለመመለስ ብቻ። ያውም ደግሞ አንድ ፌርማታ የምትይዝ ከሆነ ከቦሌ ወርደህ እንደገና ሌላ ቦታ ልሄድ ካልክ ደግሞ አሁንም ሌላ ክፍያ ነው የሚጠበቅብህ የታክሲ ትራንስፖርት ወ ወጪ ከአስቤዛዎችና መሰረታዊ ወጪዎች ጋር ከፍ ብሎ የሚደመር ሆነዋል። መምህር ቸርነት የትራንስፖርት ወጪ በተለይም ከገቢያቸው አንጻር እጅግ የተራራቀ መሆኑን ዘርዝረው በመግለጽ ይህንን ያረጋግጣሉ። እጅግ በጣም ከገቢው ሌላ ወጪው በጣም ከባድ ነው። ማለት ያው ግዴታ አማራጭ ስለሆነብን ነው እንጂ አብዛኛው ሰው የሚጠቀመው እንዳንዴ በእግር የተወሰነ መንገድ የምንሄድበት መንገዶች ተሰሙች ምናምን ይኖራሉ እነሱ እነሱ አሉ። ነገር ግን እንደኔ ገቢውና የምናወጣው ወጪ እጅግ በጣም ሰማይና ምድር ነው። ምን ያህል ነው የምትከፍሉት? ለምሳሌ ከአውቶቡስ ተራ እስከ አራት ኪሎ ድረስ ታሪፉ አስራ አምስት ብር ነው የወጣው አዲሱ ታሪፍ መሰለኝ ያው አስራ አምስት ብር ነው የሚቀበሉን። ግን ብዙውን ጊዜ ግን በቃ በሀያ አምስት ብር ነው ከፍለን የሚሄደ መገናኛውን ከፍለን ሀያ አምስት ብር ከፍለን ነው የምንሄደው። እንግዲህ አስበው፣ በቀን መቶ ብር ላይሆን ይችላል። ደሞዝ ሰማንያ ብር፣ ሰባ ብር ሊሆን ይችላል ግን ደግሞ ከመሸብህ ያለህ አማራጭ ምንድን ነው? መቶ ብር ከፍለህ በቀን ወደ ቤት መግባትን ትመርታለ። በቀን ከኛው በላይ ማለት ነው። የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ የታሪፍ ጭማሪ በተለይ በተከታታይ ተሻሽሏል ከሚሉት የነዳጅ ዋጋ ጋር የተያያዘ መሆኑን በመግለጽ እንዲያውም የዘገየ ሊባል የሚችል ነው ሲሉ ይከራከራሉ። ትራንስፖርት በቅርቡ የታሪፍ ጭማሪ አድርገናል። የታሪፍ ጭማሪ የተደረገበት ዋናው ምክንያት የነዳጅ ዋጋ በተከታታይ እየተሻሻለ በመምጣቱ እና በተለይም ደግሞ በታክሲዎች ከአሁን በፊት ለነዳጅ ድጎማ ይደረግላቸው የነበረበት ሁኔታ ነበር። አሁን ድጎማው ስለቀረ እና እነዚህም ሁለት ዋና ታሳቢዎች መነሻ በማድረግ ሌሎችንም አስተዳደራዊ ወጪዎች ጭምር ግምት ውስጥ በማስገባት የታሪፍ ጭማሪ እንዲደረግ የተደረገበት ሁኔታ ነው ያለው። ስለዚህ የታሪፍ ጭማሪው የዘገየ ይባል አልቻለ በስተቀር አገልግሎቱም ከሚሰጡ የትራንስፖርት ድርጅ ቶች አኳያ ረዘም ያለ ጥያቄና የመልካም አስተዳደር ችግር ሆኖ የቆየ ነበረ፣ ግን ምንድን ነው በየጊዜው የነዳጅ ዋጋ ማስተካከያ ሲደረግ የታሪፍ ማስተካከያ ባለመደረጉ ቆይቶ የሁሉንም የነዳጅ ጭማሪዎች ታሳቢ የተደረገ ታሪፍ ስለሆነ በአንድ ጊዜ ስለጨመረ ዋጋው የተጋነነ ይመስላል እንጂ እንደውም ገቢያው ከሚጠይቀው ባነሰ ነው የታሪፍ ጭማሪ የተደረገ የሚል ሀሳብ ነው እኛ ያለን የታሪፍ ጭማሪው ነዋሪዎች ካለው የኑሮ ውድነት ጋር እየታገሉ መሆኑን በሚገልጹበት ወቅት በአንድ ጊዜ እንዲህ ያለ ጭማሪ ማሳየቱ ምን ያህል ተገቢነት አለው? በተለይ ዝቅተኛ የማህበረሰብ ክፍሎችን ምን ያህል ታሳቢ አድርጓል? ተብለው የተጠየቁት አቶ ያብባል ይመልሳሉ። ታሳቢ ተደርጓል። እንግዲህ ያው ዋናው መንግስት ዝቅተኛ ገቢ ላለው ማህበረሰባችን በዋናነት ትራንስፖርት የሚያቀርበው የከተማ አውቶቡስ አገልግሎት ድርጅት እና የከተማ የቀላል ባቡር ትራንስፖርት አገልግሎት ድርጅት አማካኝነት ነው። ስለዚህ የአውቶቡስ ጭማሪው እና የቀላል ባቡር ድርጅት ዋጋ ጭማሪ ዝቅተኛ ነው የተደረገው። ምክንያቱም የአውቶቡስ ድርጅቱንና የቀላል ባቡር ድርጅቱን መንግስት ይደጉመዋል። ነገር ግን የታክሲ ትራንስፖርት በተመለከተ መንግስት አይደጉመውም። ስለዚህ የታክሲ ትራንስፖርት ለማንኛውም ገበያውን መሰረት ያደረገ የታሪፍ ማሻሻያ በየጊዜው ይደረግ ስለሚገባው ተደርጎላቸዋል ማለት ነው። ይህ የታሪፍ ማሻሻያ ካልተደረገ እነሱ ደግሞ በነፃ ወይም ደግሞ እየከሰሩ የሚኖሩበት አግባብ አይኖርም። መንግስት ግን ድጎማ የሚያደርግላቸውን ድርጅቶች ግን ድጎማውን ታሳቢ በማድረግ ዋጋው እንዳይጋነን የተደረገበት ሁኔታ ነው ያለ ያለው። ስለዚህ ዝቅተኛ ህብረተሰቡን እንዳይጎዳ የሚለው ታሳቢ ተደርጎ ነው የተሰላው ማለት ነው። የታክሲ አገልግሎት የጉዞ ክፍያው ብቻ ሳይሆን በሚፈጠረው የትራፊክ መጨናነቅ ነዋሪዎችን ለከፍተኛ ኪሳራ የሚዳርጋቸው መሆኑን ተገልጋዮች ይናገራሉ። ወይዘሪት ቤተልሄም ከቤቷ ማልዳ ብትወጣም ከታክሲ እጥረቱ ጎን ለጎን የትራፊክ መጨናነቁ የተለመደ መሆኑን ትናገራለች። አሁን አንድ ሰዓት ትወጣለህ። እስከ ሁለት ተኩል መድረስ ፈልገህ ከሆነ ሶስት ሰዓት እና አራት ሰዓት የመድረስ እድል ከፍተኛ ነው። ወይ ከአስራ ሁለት ሰዓት እስከ አንድ ተኩል ባለው ነው ታክሲ ፍሪ የሚሆነው እንጂ አንድ ሰዓት ላይ ሁሉም ይወጣል። ለሁለት ሰዓት ስራ ለመግባት እና ከቤት ቶሎ የወጣ ቢመስልህም ታክሲ ሰልፍ ላይ ግን እኩል ነው የምትሰበሰበው። በተመሳሳይ ሰዓት በጣም ብዙ ሰው የመሰብሰብ እድሉ ከፍተኛ ነው። ባቡር አለ፣ አውቶቡስ አለ፣ የተለያዩ ራይድ የመሳሰሉ አሉ። ለምንድን ነው ታክሲ የምትጠቀሚው እነዚህ ሁሉ እያሉ? እውነት ነው፣ ብዙ አማራጮች አሉ። ከተማም እንደመሆኑ መጠን ግን ታክሲ ነው የምጠቀመው። ምክንያቱም በራይድም ሄድክ፣ በሚኒባስም ሄድክ፣ በታክሲም ሄድክ እኩል ነው የምትደርሰው። ለምን የምትነሳ በት ሰዓት ሁሉም ሰው ከቤቱ ወጥቶ ወደ ስራ ወደ ተለያየ ስራ መስክ የሚሰማራበት ሰዓት ስለሆነ መንገድ በጣም ይጨናነቃል። ተማሪዎች አሉ፣ የመንግስት ሰራተኛ አለ፣ የግል መኪና ተጠቃሚ አለ። እነዛ ሁሉ መኪኖች በመንገድ ላይ ነው የሚሄዱት፣ ስፔስ ነው እያጣበቡት የሚሄደው እና በራይድ አምስት መቶ ብር ከፍለ የምትሄደውና በታክሲ አርባ ብር ከፍለ የምትሄደው ምንም አታተርፍም። ትርፉ ብር ካልሆነ በስተቀር ከፍተኛ ወጪ ማውጣት ካልሆነ በስተቀር ሰዓትህን ምንም ኢንቨስት አታደርግም። ዘገባዎች እንደሚያመለክቱት በአዲስ አበባ ከተማ 40 ከመቶ በላይ የሚሆነውን የትራንስፖርት አገልግሎት የሚሰጡ አውቶቡሶች ሲሆኑ ከ60 ከመቶ የሚሆነውን የሚሸፍኑት የተለያዩ ታክሲዎች ናቸው። ተጠቃሚዎቹ ከገለጹልን ችግሮች በተጨማሪ ከትራንስፖርት ዋጋ ውድነቱ ጋር የተያያዘው አንዱ ትልቁ ጉዳይ ታክሲዎችን ጨምሮ የትራንስፖርት አገልግሎት ሰጪዎች እጥረት መሆኑን አቶ ያብባል ያምናሉ። መንግስት ይህን ችግር በመቅረፍ ረገድ ምን እያደረገ ነው? አቶ ያብባል ይመልሳሉ። ትልቁ የከተማችን ትራንስፖርት ችግር የፍላጎትና የአቅርቦት አለመመጣጠን ነው ያለው። የህዝብ ቁጥራችን በየጊዜው በከፍተኛ ሁኔታ እያደገ ነው። ስለዚህ ትራንስፖርት ፈላጊው እየጨመረ ነው። እሱን የሚመጥን አቅርቦት በማዘጋጀት በኩል ክፍተት አለ። ስለዚህ ታሳቢ በማድረግ የከተማ አስተዳደሩ በየአመቱ አውቶቡሶችን የሚገዛበት ሁኔታ ነው ያለው። በባለፈው አመት መቶ ኤሌክትሪክ አውቶቡሶች ግዢ ተፈጽሟል። ምናልባትም እነዚህ መቶ ኤሌክትሪክ አውቶቡሶች በቅርቡ በሁለት ወር ውስጥ ከተማችን ተጨማሪ የትራንስፖርት አገልግሎት እንዲሰጡ የሚደረግበት ሁኔታ ነው ያለው። ከዚህ በተጨማሪም በመንግስት አቅርቦቱ ብቻ ሊሟላ ስለማይችል የግል ባለሀብቱ በዘርፉ እንዲሳተፍ ጥረት እየተደረገ ነው ያለው። ስለዚህ አንዳንድ የግል ባለሀብቶች ፍላጎት ማሳየት ጀምረዋል። ምናልባትም በቀጣይ ከመንግስት ኦፕሬተሮች በተጨማሪ የግል ኦፕሬተሮች በአውቶቡስ ትራንስፖርት ላይ የሚሳተፉበት ሁኔታ ይኖራል ብለን ነው የምናስበው። ከዚህ በተጨማሪ እንደምታውቀው ከተማችን ትራንስፖርት አገልግሎት የሚሰጡ ተማሪ ታክሲዎች ረጅም ጊዜ ለማገልገላቸው የተነሳ አሁን አገልግሎት በመስጠት በኩል ውስንነት አለባቸው። ብዙ ጊዜያቸውን ጋራጅ ላይ ነው የሚያሳልፉት፣ ይቆማሉ። ስለዚህ እነሱንም ወደ አዲስ ለማዘመን እና አገልግሎቱን ለማሻሻል ጥረት እየተደረገ ያለበት ሁኔታ ነው ያለ በአዲስ አበባ የተሰማሩ ትክክለኛ የታክሲዎችን ቁጥር ማግኘት አስቸጋሪ ቢሆንም መንግሥታዊ ምንጮችን ጨምሮ የተለያዩ ዘገባዎች ከአምስት እስከ ሰባት ሺህ እንደሚደርስ ያመለክታሉ። ከእነዚህ ምን ያህሎቹ አገልግሎት እየሰጡ እንደሆነ ባይታወቅም ታሪፍን ከማሻሻል ጎን ነዋሪዎች የጠቀሱልንን የትራንስፖርት የዋጋ ንረት ለመቋቋም ብዙ ጥረት የሚጠይቅ መሆኑ ግልጽ ይመስላል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ባልደረባይ ደረጃ ደስታ ያዘጋጀው የአዲስ አበባ ነዋሪዎች የታክሲ ዋጋ ጫና ያሳደረባቸው መሆኑ የገለጹበትን ዘገባችን ነው። ቀደም ሲል ተከታተላችሁት። ከአሜሪካ ድምፅ ወደ እናንተ እየደረሰ የሚገኘው የረቡዕ ምሽት የዝግጅቶቻችን እንደቀጠሉ ናቸው። አሁን ደግሞ የምናልፈው ወጣቶችና የሰላም ግንባታ ተሳትፎን ወደሚመለከተው ርዕሰ ጉዳይ ነው። በኢትዮጵያ የሚካሄዱ የሰላም ግንባታ ሂደቶች ወጣቶችን ማዕከል ያደረጉ ሊሆን እንደሚገባ ተገለጸ። ፕሮፌሰር ገብረኢንቲሶ የቀድሞ የጂንካ ዩኒቨርሲቲ ፕሬዝዳንትና በአሁኑ ወቅት የአካታሽ ሰላምና ልማት በአፍሪካ የተሰኘ ግብረ ሰናይ ድርጅትን በስራ አስኪያጅነት ይመራሉ። ሚያዝ 14 ቀን 2016 ዓ ም የመቀሌ ዩኒቨርሲቲ ከሌሎች ተባባሪ አካላት ጋር ባዘጋጀው መድረክ ላይ በሰላም ግንባታ የወጣቶች ሚናን በተመለከተም የመወያ ጽሑፍ አቅርቦ ነበር። የአሜሪካ ድምፅ ጋር ባደረጉት ቃለ ምልልስም በኢትዮጵያ ወጣቶች ከግጭትና ጦርነት ወጥተው ወደ ሰላም እንዲመጡ የሚያስችሉ የሰላም ግንባታ ስራዎች በበቂ ሁኔታ እየተሰሩ አይደለም ብለዋል። ፕሮፌሰሩ የወጣቶች በጦርነት ተጎጂነትን በማብራራት ይጀምራሉ። ትግራይ ክልል በተጀመረውና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን፣ አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግደይ ጦርነቱ በተለይ በወጣቶች ላይ ከፍተኛ ጉዳት ማድረሱ ይናገራል። አንደኛ አምራች ኃይል ወጣት ኃይል ነጽ ጦርነቱ ላይ ቀጥታ የተሳትፈውም አብዛኛው ወጣት ሀይል ነው። በአካባቢያችን ስናየው እያንዳንዱ ቤት እያንዳንዱ ቤት ያላንቋቋበት ጉዳቱ ያንደረሰበት ሰው የለም ማለት ያስደፍራል። በጣም በጣም ሰፊ ነው ጉዳቱ። ብዙ ሰዎች ተስፋ ነበራቸው ያው ሰርቶ የመለወጥ ተረቡጦ፣ የማድረግ ቤተሰብን የመርዳት ከዛ ሁሉ ነገር ነው ያስቀረው። ሌላ በግጭት ውስጥ በሚገኘው አማራ ክልል ባህር ዳር ከተማ ኗር የሆነው ተመስገን መኮንን በበኩሉ በሀገሪቱ ባሉ ጦርነቶችና ግጭቶች ወጣቶች በሁለቱም የጦርነት ተፋላሚዎች ተሳታፊ እንዲሆኑ አስገዳጅ ሁኔታዎች ይገጥማቸዋል ይላል። በዚህም ምክንያት ተጎጂ መሆናቸውን ያስረዳል። ሥራ ሰርቼ ነገር እለወጣለሁ ብሎ ተስፋ ከማድረግ ይለጥ ይልቅ ደህንነት የሚያሰጉ ነገሮች አሉብኝ በሚል ፍራቻ ስራ የመስራት ተነሳሽነቱ ሌሎችም ሁነቶች በጣም ትግራይ ክልል በተጀመረውእና ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ላይ ተሳታፊ እንደነበር የገለጸልን አሁን መቀሌ ዩኒቨርሲቲ በማስተማር ላይ የሚገኘው ፍቅረ ስላሴ ግደይ ጦርነት በጎ ነገር የለውም። መቶ ፐርሰንት ጎጂነት ነው ያለው። ከጠቅላላው ማህበረሰብ አንጻር ደግሞ ወጣቱ ላይ በተለየ ሁኔታ ጉዳት ያደርሳል። አንዱ ሁላችንም የምናውቀው በጦርነት ውስጥ በአብዛኛው የሚሳተፉት ፊት ለፊት የሚጋፈጡት በወጣትነት እድሜ ያሉ ናቸው። ጦርነት አጥፊ ነው እና ያው በርካታ ወጣቶች ህይወታቸውን ያጣሉ፣ በርካቶች የመቁሰል አደጋ ይደርስባቸዋል። ይሄ የመጀመሪያው ገፈት ነው። ይሄ የመጀመሪያው ችግር ነው። ቀጥሎ ደግሞ ምናልባት በሁለተኛ ደረጃ ሊገለጽ የሚችል ጉዳት ቢኖር በጦርነት ጊዜ ኢኮኖሚ የኢኮኖሚ እንቅስቃሴ አይኖርም። የንግድ እንቅስቃሴ፣ እርሻ ይስተጓጎላል። ማንኛውም አይነት የእንቅስቃሴ ስለሚስተጓጎል ለወጣቶች የስራ እድል ፈጥ ለመፍጠር የማይቻልበት ሁኔታ ስለሚኖር በሀገራችን ደግሞ እንደምናውቀው ብዙ ወጣት ስራ የለውም። ስራ አጥ ነው። ስራ ይፈልጋል። በጦርነት ምክንያት ደግሞ የስራ አጡ ቁጥር የበለጠ እየጨመረ ይሄዳል ማለት ነው። ጦር ሜዳ ውሎ ጉዳት ከምደርስበት በተጨማሪ ጦር ሜዳ ያልሄደውን ባለበት አካባቢ ሰርቶ ገብቶ ወጥቶ ሰርቶ እንዳይገባ የስራ እድል መፍጠር ስለማይቻል እንዳልኩት፣ ኢኮኖሚ ስለሚጎዳ የስራ አጡ ቁጥርም እየጨመረ እንዲሄድ ያደርጋል። በወጣቱ ላይ ይሄ ሌላው ተጽዕኖ ነው። ኢቭን ጦርነቱ ከቆመ በኋላ ጦርነቱ ከቆመም በኋላ ጉዳቱ እንዲህ በቀላሉ የሚሽር አይደለም። የስራ እድሉም በቀላሉ ሊፈጠር አይችልም፣ በጦርነት ማግስት። ስለዚህ ላልተወሰነ ጊዜ የወጣቶች ስራ አጥነት ሊቀጥል የሚችልበት ሁኔታ አለ። በልዩ ሁኔታ ምናልባት ትኩረት ተሰጥቶ ተሰርቶ ወጣቱ ወደ ስራ እንዲመለስ ካልተደረገ መስተቀር በጦርነት ማግስትም የስራ አጥነት ችግሩ እየከፋ ሊሄድ ይችላል። በስነ ልቦና በአካላዊ ጉዳትም እንደዚሁ ለረጅም ጊዜ ሊቆይ የሚችል ጉዳት ያደርስባቸዋል። የቆሰሉ ሰዎች ምናልባትም ዕድሜ ልካቸውን እንደ ሌሎች ጤናማ ሰዎች ሰርቶ ራሳቸውን የማይችሉበት ሁኔታ ሁሉ ሊፈጥር ስለሚችል ጦርነት በጣም አስከፊ ነገር ነው እና በእነዚህ ሁሉ ነው ወጣቱን በተለየ ሁኔታ የሚጎዳው። ምናልባት ፕሮፌሰር፣ ወደዚህ ጦርነት ወጣቶቹ እንዲገቡ የሚያደርጋቸው ገፊ ምክንያቶች ምንድን ናቸው? ወጣቶች ፈልገው ወደ ጦርነት ይገባሉ የሚል እምነት የለኝም። ጦርነት የምነሳባቸው በርካታ ምክንያቶች ይኖራሉ። ጦርነት እንዲነሳ የሚያደርጉ አካላት ይኖራሉ። ነገር ግን ብዙውን ጊዜ፣ በጣም ብዙውን ጊዜ ወጣቶቹ ተቀስቅሰው ነው ወደዛ የሚሄዱት እና በራሳቸው ፍራስትሬሽን ሊኖርባቸው ይችላል ከስራ አጥነት ጋር በተገናኘ ኢፍትሐዊ አሰራር ካለ ከሱ ጋር በተገናኘም ወጣቶቹን ለመቀስቀስ የሚያስችል መንገዶች ይኖራሉ። በዋናነት ግን ጦርነት የሚፈልጉ አካላት በተደራጀ መልኩ የወጣቱን ደካማ ጎን በማየት በተለይ ስራ አጥነቱን እና ሌሎች ሌሎችንም ክፍተቶች በማየት ያንን በመጠቀም ነው ቀስቅሰው ወደ ጦር ሜዳ እንዲሳተፉ የሚያደርጉት። እኔ ወጣቶች በዝንባሌ በባህሪያቸው በባህርያቸው ጦርነት ይፈልጋሉ፣ ጦረኛ ናቸው፣ ፈልገው ይሄዳሉ የሚል እምነት የለኝም። ሌላ አካል ቀስቅሶ እንደሚወስዳቸው ነው የምረዳው። ምናልባት በጦርነት ወቅት የሚደርስባቸውን ወጣቶች ላይ የሚደርሰውን፣ በእርግጥ ጦርነት የሚመርጠው የማህበረሰብ ክፍል የለም፣ ሁሉም ተጎጂ ነው። እንደው እኛ ትኩረታችንን ወጣቶች ላይ ስላደረግን ነው እና የሚደርስባቸውን ጉዳት አነሳን። ከድህረ ጦርነትን በተመለከተ ቅድም አነስተዋል። በድህረ ጦርነት ላይ በሚደረጉ ስምምነቶች፣ በሚደረጉ የሰላም ግንባታ ሂደቶችስ በኢትዮጵያ ውስጥ ወጣቶች በጦርነት ውስጥ ካላቸው ተሳትፎ እኩል እድል እየተሰጣቸው ነው ብለው ያምናሉ? እንደ ሀገር ምን ያክል በምን ያክል ደረጃ በሰላም ሂደት በሰላም ግንባታ ላይ እንዲሳተፉ እየተደረገ ነው? ላልከው ሙሉ መረጃ የለኝም ብያሃለው። ነገር ግን አንዳንድ ጥረቶች እንዳሉ በመንግስት ደረጃ የሚደረጉ ጥረቶች እንዳሉ አውቃለሁኝ። ትግራይ ክልል ላይ ለምሳሌ እንደዚሁ ባለፈው እንዳልከው ሰባት መቶ ወጣቶች በተሳተፉበት እጄ ጽሁፍ አቅርቤ ነበረና ያ አንዱ ጥረት ነው። ለምሳሌ በትግራይ ክልል እየተደረገ ያለው ሰላም ግንባታ ላይ ወጣቱ እንዲሳተፍ ከመላው ትግራይ ሰባት መቶ ወጣቶችን አምጥተው ነው ያን ያሰሩት። ከዛ በኋላ ደግሞ የነበራቸው እቅድ ወደ ወረዳዎች መውረድ ነበርና በአስራ ስምንት ወረዳዎች ላይ ወርደው ስለ ሰላምና ጸጥታ ትሬኒንግ ሰጥተዋል። ሌሎችም ለምሳሌ የሚሰሯቸው ስራዎች አሉ። በኤንጂዎች አማካኝነት ለምሳሌ ያህል አርት ፎር ፒስ በሚል ፕሮግራም ወጣቶችን አደራጅተው ስልጠና እየሰጡ በሙዚቃ፣ በድራማ፣ በሰርከስ፣ በማርሽ ባንድ፣ ስዕል በመሳል በነዚህ ሁኔታዎች ወጣቱን ወደ መድረክ እያመጡ ኢቨንት እያዘጋጁ እንዲያቀርቡ እያደረጉ ከትራውማው እንዲወጣ እንደገና በሰላም ግንባታው ላይ እንዲሳተፍ እየተደረገ እንደሆነ አውቃለሁኝ። ግን በአሁኑ ሁኔታ መላው ኢትዮጵያ ውስጥ ዞሮ ጦርነት ባለባቸው አካባቢዎችም ሆነ ጦርነት በቆሙባቸው አካባቢዎች እንደ ልብ ዞሮ መረጃ መሰብሰብ ስለማይቻል ይሄ በስፋት ሌሎችም ጋር ይደረጋሉ ወይ ውጤታማ ነው የሚለውን ሊገልጽ ላያችልም፣ ግን ጥረቶች አሉ። በመንግስት የሚደረጉ ጥረቶች አሉ። በክልል ደረጃ አሁን እንዳልኩ ትግራይ ላይ በቅርብ ስለሚከታተል የተደረጉ ጥረቶች አሉ። በቂ ነው በቂ አይደለም ባይ ነኝ። ምክንያቱም የችግሩ በጣም ከፍተኛ ስለሆነ ወጣቱን በስፋት ጦርነት ባለባቸው አካባቢዎችም ጦርነት በተደረገባቸው አካባቢዎችም፣ እንዲሁም ሰላም በሆነውም አካባቢ በሰላም ላይ መስራት በጣም አስፈላጊ ነው የሚሆነው። በተለይ ደግሞ ጦርነት በተደረገ ማግስት የመልሶ ግን ግንባታ ስራ በጣም እጅግ ያስፈልጋል። መልሶ ግንባታ ስንል ፊዚካል ስትራክቸሩን ይሄ የፈራረሱ ህንፃዎችን መገንባት ብቻ ሳይሆን መንገድ መስራት ብቻም ሳይሆን በሰው ልብ ውስጥ መሰራት አለበት። የቆሰለው ልብ መዳን መቻል አለበት። የሻከሩ ግንኙነቶች መጠገን አለባቸው እና እንደዚህ አይነት ስራዎች በስፋት ይፈልጋሉ። እንደው አንድና ሁለት ስብሰባ ጠርተህ የሚታደርገው ነገር አይደለም። ኮንሲስተንት ረጅም ጊዜ ወስደ መስራት የሚገባ ነገር ነው በዛ ባየነው ችግር ልክ። ይሄ እየተሰራ ነው የሚል ሙሉ እምነት የለኝም። ጅማሬዎች አሉ፣ የሚበረታቱ ናቸው። ወጣቶች በሰላም ግንባታ ሊኖራቸው የሚችለው ሚና እንዴት ያዩታል? በተለያየ ነገር ሚና መጫወት ይችላሉ። ቅድም በማነሳቸው በሰላም ግንባታ በመልሶ ግንባታ ላይ ትልቅ ሚና ሊኖራቸው ይችላል። ወደ ጦርነት እንዳይገባ ግጭት ከመከላከል አንጻር ትልቅ ሚና ሊኖራቸው ይችላል። በእርቅ ውስጥ በእርቀ ሰላም ሂደት ውስጥ ትልቅ ሚና ሊኖራቸው ይችላል። እኛ በሀገራችን አንድ ችግር አለ። ምናልባት ሁላችንም ከባህልም ጋር ተያይዞ የመጣ ነገር ነው። ግጭት ሲኖር ብዙውን ጊዜ ታውቃለህ ወጣቶች ናቸው ወደ ጦርነቱ የሚገቡት ግጭቱ ስለሚገቡት የሚሞቱት የሚቆስሉት። ነገር ግን እርቅ ሲደረግ ሽማግሌ ነው የሚታረቀው፣ ወጣቱ አይደለም። ወጣቱ በባህል እርቅ ውስጥ ሚና ኖሮት አናውቅም። ሽማግሌዎች ናቸው የምታረቁት እና ይሄም ነው ምናልባት አንዳንድ ቦታ ላይ ግጭቶች እንዲቀጥሉ የሚያደርገው እና ወጣቱን አክቲቭ አቅም እንዳለው ከህፃንነት ጀምሮስ ልጆች ራሳቸው በህፃነት ደረጃ በልጅነት ደረጃ የሚያዙ ኢንዲፐንደንት አክተርስ ናቸው። ስለዚህ በዛ ደረጃ ነው ሊወሰድ የሚችለው እና ወጣቶችንም እንደዚሁ እንደ ሙሉ ሰው በመውሰድ በሁሉም የማህበረሰብ ህይወት ውስጥ እንዲሳተፉ በተለይ በተለይ ደግሞ በሰላም ግንባታው ዙሪያ ከራሳቸው አልፎ ለማህበረሰቡም በመቀስቀስ በማስተማር ሊረዱ ስለሚችሉ ሁለገብ ተሳትፎ እንዲኖራቸው ማድረግ ይቻላል ብዬ አስባለሁ። ቀጣይ ምን መደረግ አለባቸው ይላሉ? በሱ እናጠቃል። ጦርነት በሚደረግባቸው ዛሬም ጦርነት በሚደረግባቸው አካባቢዎች ጦርነቱ መቆም አለበት። ጦርነቱ ካልቆመ ሰላም አይመጣም። እና ጦርነት ያለበት አካባቢ ወጣቱን ለመታደግ ከተፈለገ እርቀ ሰላም ማውረድ ነው፣ የጦርነቱን አስከፊነት መገምገም ነው። ጦርነት በቆመባቸው አካባቢዎች ደግሞ ቅድም እንዳልኩት መልሶ የመገንባት ስራ መሰራት አለበት። በዚህም ወጣቱን ለወጣቱ ቅድሚያ የሰጠ ወጣቱን አሳታፊ ያደረገ የወጣቱን ችግር ወይም ብሶት አድሬስ ሊያደርግ የሚችል ስራ ለመስራት እንዲቻል የመልሶ ግንባታው ስራ በቅንጅት የተሟላ ድጋፍ ተደርጎለት ሊቀጥል ይገባል ብዬ አስባለሁ። ሰላም በሆነባቸው አካባቢዎች ጦርነት ባልተደረገባቸው፣ አሁንም በማይደረግባቸው ሰላም ነው በሚባልባቸውም አካባቢዎች እንደዚሁ በሰላም ጊዜ ሰላም ላይ መስራት ያስፈልጋል። አሁን እንግዲህ በሀገራችን እንዳየነው ይሆናል የማይባሉ ይሆናሉ ብሎ የማይታሰቡ ነገሮች እየተከሰቱ ስለሆነ ዛሬ ሰላም የምንላቸው ነገር ነገ ደግሞ የሰላም ጦት ያለባቸው የጦርነት ቀጠና ሊሆኑ ስለሚችሉ አሉ የሚባሉ ችግሮችን ነቅሶ አውጥቶ የመፍታት በተለይ በተለይ ደግሞ የወጣቱ ላይ ያተኮረ ስራ መስራት ያስፈልጋል ብዬ አስባለሁ። ፕሮፌሰር፣ ለነበረን ቆይታ በአሜሪካ ድምፅ አድማጮቻችንና ተመልካቾቻችን ስም ከልብ አመሰግናለሁ። መልካም ጊዜ ይሁንልዎት። ይህም አመሰግናለሁ። መልካም ጊዜ ለእናንተም ይመኛለሁ። አድማጮቻችንና ተመልካቾቻችን የዝግጅታችን የመጨረሻው ቅንብራችን ደግሞ እየተከበረ የሚገኘውን የአውሮፓውያን ገና የተመለከተውን ቅንብር ነው። ዛሬ ዚህ አሜሪካ የአውሮፓውያን የገና በዓል ነው። አሸብራቂዎቹ የኒውዮርክ የገና መብራቶች ቱሪስቶችን ከመላው ዓለም እየሳቡ ይገኛሉ። ኒውዮርክ እንደተለመደው ለገና ባህል ደምቃለች። የብሩክሊን አስደናቂ አብረቅራቂ የበዓል መብራቶችም ከዓለም ዙሪያ ጎብኚዎችን መሳባቸውን ቀጥለዋል። ባሮን ራንን የተጠናቀረውን አጭር ዘገባ ደረጀ ደስታ እንደሚከተሉ ያቀርበዋል የገናው አስደናቂ ትዕይንት የኒውዮርክ ከተማን ፏ እያደረጋት ነው። የትም ቦታ ብኬድ በበዓላት ትዕይንቶች ደምቃ እንዳሸበረቀችው ዳይከር ሀይትስ የሆነ ሰፈር የለም። ዳይከር ሀይትስ የታህሳስ ወር በመጣ ቁጥር ወደ በዓል ገነትነት የሚለወጥ የብሮክሊን አካባቢ ነው። መንገዶቹ በሚያብረቀርቁ መብራቶች፣ በጌጣጌጦች ሲፈኩ በወቅቱ አስደሳች ድምጾች ይደምቃሉ። እንደ አውሮፓ አቆጣጠር በ 1980 ዎች ውስጥ በጥቂት ቁርጥ ቀን ባለቤቶች የተጀመረው ዝግጅት እያደገ መጥቶ ከኒውዮርክ ከተማ ከፍተኛ የበዓል መስህቦች ውስጥ አንዱ ወደ መሆን አድጓል። ከ40 ዓመታት በላይ የተለያዩ ቤተሰቦች ዳይከር ሃይትስን ጎብኝተውታል። ብዙ ትውልድ ወደሚቀባበለው ነባር ባህልም ቀይረውታል። አንጄላ ሩጌይሮ የኒውዮርክ ከተማ ነዋሪ ይህ በየአመቱ ከሁሉም እህቶቻችንና የወንድሞቻችን ልጆች እንዲሁም ቤተሰቦቻችን ጋር የምናደርገው አመታዊ ልማዳችን ነው። ወደዚህ እንመጣና መብራቶቹን እንመለከታለን። በትርኢቱ የሚቀርቡት ከጥንታውያኑ የገና ትዕይንቶች እስከ ፍሮስቲ ዘ ስኖውማን፣ ግሪንች፣ ሚኒየስ ና እንዲሁም ራሱ ሳንታ ክላውስ ወይም የገና አባት የማይቀሩ ገጸ ባህርያት ናቸው። ስታሲያ ሊ የኒውዮርክ ከተማ ነዋሪ አካባቢው በሚያምር ብርሃን ሲፈካ ማየት በጣም የሚያስደስት ነገር ነው። ልዩ ፈጠራ ያለው እያንዳንዱ ሰው ለዚህ ሰፈር የራሱን ማንነት ያዋጣል። ቤተሰቦች በጎዳና ላይ ይንሸራሸራሉ፣ ፎቶግራፎችን ያነሳሉ፣ በልዩ የፈጠራ ትዕይንቶች ይደነቃሉ፣ በበዓሉ ዝግጅት ምትሃት ይሳባሉ። ፍራንክ አሶሪዮ መብራቱን ለማየት የመጡ የኒውዮርክ ከተማ ነዋሪ ናቸው። እኔና ባለቤቴ ልጄን እየወሰድነው ነው። ይህ መጀመሪያው ጊዜው ነው ሁለት ምንም እንኳን እኔ የመጣሁት ከስታትን ደሴት ቢሆንም ዳይከር ሃትስ ገናን ለማክበር ሁል ጊዜ የሚመጡትና ሁሉንም ውብ መብራቶች የሚመለከቱበት ነው። እነዚህ አስደናቂ ትዕይንቶች ለወራት ይታቀዳሉ። መንገዶቹን በቀለማት ባሸበረቁ ብርሃኖች ይሞላሉ። እነዚህም ቤተሰቦች የአካባቢውን ነዋሪዎችና ከክሮኤሽያ የመጡትን ጨምሮ ከዓለም ዙሪያ የሚመጡ ጎብኚዎችን ይስባሉ። ዳቮር ኡኮቴች እጅግ በጣም ጥሩ ይመስለኛል። እዚህ የሚኖሩ ሰዎች ሰላም አይኖራቸውም። በየቀኑ የሚመጡ ብዙ ሰዎች ናቸው፣ ግን በጣም ጥሩ ነው። እጅግ ልዩ ነው። ስለሆነም በጣም ውብ ይመስለኛል። ጥሩ የበዓል ጊዜ ለማሳለፍ ደማቁ ዳይከር ሃይትስ ጥሩ ቦታ ይመስለኛል። አድማጮቻችንና ተመልካቾቻችን የአሜሪካ ድምፅ የረቡዕ ምሽት ዝግጅታችን ይመስል ነበር። አስማማው ነው ነበርኩኝ። መልካም ምሽት ይሁንላችሁ። e